በኢትዮጵያ የተፈጠረው የጸጥታ ችግር የማዕድን ልማት ላይ ተጽዕኖ መፍጠሩን የማዕድን ሚኒስቴር አስታወቀ። በተለይ በቤንሻንጉል ጉሙዝ ክልል ላለፉት ስድስት ወራት በጸጥታ ችግር ምክንያት የእብነ በረድ ማዕድን ሳይመረት መቅረቱን ሚኒስቴር መስሪያ ቤቱ ገልጿል። የውጭ ምንዛሪ የገቢ ምንጭ የሆነውን ማዕድን በተፈለገው መጠን እንዳይመረት እንቅፋት የሆኑትን ችግሮች ለመፍታት የማዕድን ሚኒስቴር ከተለያዩ የሚመለከታቸው አካላት ጋር ስምምነት ላይ መድረሱም ተገልጿል። ሚኒስቴር ዴታው አቶ ሚሊዮን ማቴዎስ እንደተናገሩት በማዕድን ልማት አካባቢዎች ያለውን የጸጥታ ችግር ለመፍታት ከጸጥታው ሴክተር ጋር ስምምነት ላይ ተደርሶ ወደ ስራ እየተገባ ነው ብለዋል። ፀሐይ ዳምጠው ስርስር አላት። የቤንሻንጉል ጉሙዝ ክልል የማዕድን ልማት ኤጀንሲ ዋና ዳይሬክተር አቶ አስሪ ኢብራሂም እንደተናገሩት በክልሉ በብዛት የሚገኘው የእብነበረድ ማዕድን አንድን በጸጥታው ምክንያት ሌላው ደግሞ በሎጂስቲክ ችግር ሳይመረት ቀርቷል ሲሉ ገልጸዋል። የእብነበረድ ማዕድን እንደው በሀገር ደረጃ ትልቅ አስተዋጽኦ ከሚያበረክቱ አንዱ ማዕድናት አይነት ነው። ክልላችን ደረጃ በሶስቱም ዞኖች ላይ ይገኛሉ። በተወሰኑ ወረዳዎች ላይ በመተከል ዞን ላይ ያለው እብነበረድ ማዕድናት ከዛሬ ሁለት ዓመት ወደ ምርት ያልተገባበት ሁኔታ ነው ያለው ምክንያቱም ካለው የጸጥታ ችግር አኳያ። በሁለተኛ ደረጃ አሶሳ ዞን ጉንድግሎ ወረዳ ይባላል። ከማሽ ዞን ሴዳል ወረዳ ጋር የሚያዋስ ወረዳ ነው ግን በከፍተኛ ደረጃ የእምነበረድ ክምችት ያለበት ቦታ ነው። እሱም የእምነበረድ ቦታ በዚህ ዓመት ውስጥ ወደ ምርት ያልተገባበት ሁኔታ ነው ያለው። በርካታ ፈቃዶች አሉ እዛ ጋ የጸጥታ ሁኔታው ትልቅ ስጋት የሆነበት ሁኔታ ነው ያለው። የመንገድ ችግር አለ። በዚህ ዓመት ያልተመረተበት ሁኔታ ነው ያለው ማለት ነው። ኢትዮጵያ በ2014 ዓ ም በስድስት ወር ውስጥ ከማዕድን ልማት ከ527 ሚሊዮን ዶላር በላይ ለማግኘት አቅዳ ወደ 283 ሚሊዮን ዶላር ብቻ ማግኘቷን የማዕድን ሚኒስቴር መረጃ ያመላክታል። በሀገሪቱ አንዳንድ አካባቢዎች ላይ በተፈጠረው የጸጥታ ችግር የማዕድን ምርቶችን በተፈለገው ደረጃ አምርቶ ለገበያ ማቅረብ አዳጋሽ መሆኑም ተገልጿል። አሁን ባለው ሁኔታ የክልሉ መንግስት ከፌዴራል የማዕድን ሚኒስትር ጋር በመሆን ዘርፉን የገጠሙ ችግሮችን ለመፍታት እየተሰራ ነው ሲሉ አቶ አስሪ አክለዋል። በቅንጅት ነው እየሰራ ነው ያለ ነው ከፌዴራል መንግስት ጋር በሁለተኛ በክልሉ መንግስት የሚሰሩ ስራዎች ጸጥታው ማስከበር ነው፣ ኃይሉን የማስገባት እርምጃ የመውሰድ፣ ህዝቡን ወደነበረበት ነበረበት የማቋቋም፣ ከተፈናቀሉበት ቦታዎችን የመመለስ በርካታ ስራዎች በክልሉ መንግስት የተሰራ ነው ያለው። እነኚህ ስራዎች ደግሞ በጋራ ከፌዴራል መንግስት ጋር በተወሰኑ ቦታዎች ላይ ማለትም እንደ አጠቃላይ የእምነበረድ ምርቱ ያለባቸው ቦታዎች ላይ የተወሰኑት ቦታዎች ካምፕ ተደርጎ ይሄን ስቴቢሊቲ ከተፈጠረ በኋላ የተገኘው ውጤት ድል እንዳይቀለበስ እዚያው አካባቢ ላይ ካምፖች የተደረጉ ወደ ማምረት ስራ የሚሰራበት ሁኔታ የክልሉ መንግስት በከፍተኛ ደረጃ እየሰራ ይገኛል። በተመሳሳይ በኦሮሚያ ክልል የማዕድን ልማት በታቀደው ደረጃ አልተሳካም ያሉት ደግሞ በኦሮሚያ ማዕድን ልማት ቢሮ የፍቃድና የማዕድን አስተዳደር ዳይሬክተር ዳይሬክቶሬት የሆኑት አቶ ዘውዱ ታደሰ የወርቅ ምርት ላይ ግን መሻሻል ይታያል ሲሉ ገልጸዋል። በተለይ እዚህ የውጭ ምንዛሪን ከሚያስገኙት መካከል አንዱ የወርቅ ምርት ነው። ወርቅን በተመለከተ በዚህ ስድስት ወር ውስጥ ወደ ሁለት ሺ ለብሔራዊ ባንክ ሊቀርብ ይችሏል ማለት ነው። ከዚህም ያው ብዙ የውጭ ምንዛሬ እንደተገኘ ነው። በሌሎች ክልሎችም በጸጥታ ችግር ምክንያት የተስተጓጎለ የማዕድን ልማት ስራዎችን መልሶ ለማስቀጠል እየተሰራ መሆኑን ሚኒስቴር መስሪያ ቤቱ ገልጸዋል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ እንዳብራሩት በክልሎች ውስጥ በዘርፉ ዙሪያ እየተጋረጡ ያሉትን ችግሮች ለመቅረፍ ሚኒስቴሩ ትኩረት ሰጥቶ እየሰራ ነው ብለዋል። በቅርቡም የጸጥታው ችግር በዘርፉ ላይ ባሳደረው ጫና እልባት ለመስጠት እየሰራን ነው ሲሉ ገልጸዋል። ዋናው ጉዳይ ከጸጥታ አንጻር አሁን ወደ ተግባራዊ እንቅስቃሴ ውስጥ መግባት ነው። ይህን ለማድረግ ከሚያስፈልጉ ጉዳዮች ውስጥ አንዱ ከጸጥታ መዋቅር ጋር የጋራ መግባባት ላይ መድረስ ነው። ሁለተኛ ስምርት ነው። ስምርት ለማድረግ ሎጂስቲክ አሁን በእጃችን ነው የሚገኘው ማለት ነው። አንዳንድ አካባቢዎች ላይ ስምርቶች ጭምር ተለይቷል ማለት ነው። እነዚህ በውድ ዋጋ የገዛናቸው የሎጂስቲክ አቅሞቻችን በአግባቡ ውጤት በሚያገኙ መልኩ ስምሪት ማግኘት አለባቸው። ስለዚህ እነዚህን በሙሉ ጨርሰን በአሁኑ ጊዜ ስምሪታቸውንም ጭምር ለይተን ወደ የትኛው አካባቢ እንደሚሰማሩ ስለለየን በቀጣይ ለኮንስትራክሽን ኢንዱስትሪ ግብአት የሚሆኑ አንዳንድ ትልልቅ የእምነበረድ ምርት ሳይመረት ነው የቆዩ። እነዚህን ጭምር መልክ ማስያዝ ይገባናል። ከወርቅ ምርት ጋር ተያይዞ ያሉ ችግሮችን መቅረፍ አለብን እና እነዚህን አሁን ባለው የአመራር ትኩረትና አጠቃላይ ከክልሎች ጋርም ጭምር ያለው የቅንጅት ስራ ላይ ያለው መግባባት ውጤት ያመጣል ብለን ነው የምንጠብቀው። አቶ ሚሊዮን አክለውም ከፍተኛ የውጭ ምንዛሪ ወጪ የሚያስቀር የግንባታ ጥሬ እቃዎችን በሀገር ውስጥ በማምረት ምንዛሪውን ለማስቀረት በታቀደው መሰረት አዳዲስ ለሆኑ የከሰል ድንጋይ አምራቾች ፍቃድ መሰጠቱን ገልጸዋል። ይህም የሀገር ውስጥ የሲሚንቶ ምርት ፍላጎትን ለማሟላት ዋነኛ መፍትሄ ነው ሲሉም አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ